ለሶስት ቀናት የሚዘልቀው ስምንተኛው የዶችቬለ ዓለም አቀፍ የመገናኛ ብዙሀን መድረክ ዛሬ ሲከፈት እንደ ከዚህ ቀድሞ ሁሉ በርካታ ከዓለም ዙሪያ የተሰበሰቡ የመገናኛ ብዙሀን ባልደረቦችና ፖለቲከኞች ተገኝቷል። በዶችቬለ ዋና ስራ አስኪያጅነት ለመጀመሪያ ጊዜ መድረኩን የከፈቱት ፔተር ሊምቦርግ የዲጂታል ቴክኖሎጂ በተስፋፋበት በዚህ ዘመን እንኳን ጥራት ያለው ጋዜጠኝነት መተግበር አስቸጋሪ ሆኗል ብለዋል። ይህ የሆነበት ምክንያት አንዳንዴ ከእውቀት ማነስ፣ አንዳንዴ ደግሞ ከገንዘብ እጥረት፣ አብዛኛውን ጊዜ ግን ፖለቲካዊ ምክንያቶች ናቸው ለህትመቱ መቀነስ ምክንያት የሆኑት። በአለም አቀፉ የመገናኛ ብዙሀን መድረክ ግልጽ መልእክት ነው የተላለፈው፣ መገናኛ ብዙሀን ከፍተኛ ነፃነትና መብት እንደሚያሻቸው። ለዚህም ማሳያ የሳውዲው የኢንተርኔት ጸሐፊ ራይፍ በዳዊ የዶቼ ቬለን የመገናኛ ነጻነት ሽልማት አግኝቷል። በዳዊ ሀሳባቸውን በግልጽ በመናገራቸው የታሰሩና የሚሰቃዩ ሰዎች ምሳሌ ሆኗል። ታዲያ እነዚህና ሌሎች ፈተናዎች የተጋረዱባቸው መገናኛ ብዙሀን በዘመናዊውና በዲጂታሉ ዓለም እንዴት እንደሚቀጥሉ መወያየት ያስፈልጋል። ስለሆነም የዶቼ ቬለ ዓለም አቀፍ የመገናኛ ብዙሀን መድረክ የበኩሉን ድርሻ እየተወጣ መሆኑን አስታውቋል። ከአንድ መቶ ሀገራት የመጡ በርካታ ጋዜጠኞች በጉባኤው ላይ ተካፍለዋል። በዚህ ጉባኤ ዶቼቨለ ሁለት አዳዲስ አገልግሎቶቹንም አስተዋውቋል። ከነዚህም አንዱ በዘመናዊ ስልኮችና ታብሌቶች እንዲሁም ኮምፒውተሮች ላይ በነጻ የዓለም ዜናን ማግኘት የሚያስችለው የዶቼቨለ አፕ ወይም አፕሊኬሽን ነው። ይህ አገልግሎትም የዶችቬለን ተከታታዮች በዘመናዊ ቴክኖሎጂ ይበልጥ ተሳታፊ ያደርጋል ተብሎ ይጠበቃል። ከዚህ በተጨማሪም ዶችቬለ ከዛሬ ጀምሮ በእንግሊዝኛ ቋንቋ የሚያስተላልፈውን የቴሌቪዥን ፕሮግራም ወደ 24 ሰዓት ከፍ አድርጓል። የስርጭቱም ትኩረት አፍሪቃና እስያ ናቸው። አውሮፓ ውስጥ እንደሚገኝ አንድ ዲሞክራሲያዊ ሀገር የአውሮፓ እሴቶችን የበለጠ በግልጽ እንዲታዩ እንፈልጋለን። ስለሆነም ይህን የእንግሊዝኛ ቴሌቪዥን ጣቢያ በመጀመር የራሳችንን ዋና ድርሻ እንወጣለን። በጀርመን ፌዴራል የባህልና መገናኛ ሚኒስትር የሆኑት ሞኒካ ግሩተርስ በዚህ ጣቢያ አማካይነት በርካታ ሰዎች ከጀርመን ተጨባጭ መረጃ ሊደርሳቸው ይችላል ብለዋል። አክለውም ሲስታት ፖርቻፍተሪን ዶቼ ቨለ ዲሞክራሲያዊ የሰፈነበትን የሀገራችንን ገጽታ ያሳያል። በተለይ ደግሞ ቀውስ በተንሰራፋባቸው ሀገራትና ባምባገነን ስርዓት ስር ያሉ በርካታ ሰዎች ዶቼ ቨለን ከነጻው ዓለም ጋር እንደመገናኛ ይቆጥጣሉ ሲዲ ሚኒስትር ግሩተርስ ከዚህም ሌላ ትኩረት ያሻሉ ያሏቸውን ነጥቦች አንስተዋል። ከነዚህ መካከል ከዲጂታል ቴክኖሎጂው ጋር በተያያዘ ሀሳብን በነፃ ለመግለጽ አደጋ ይሆናል ያሉት ነው። Von den Digital digitalen Informations- und Deutungsmöglichkeiten... Die die ይህ እንዴት ሊስተካከል እንደሚችል ስምንተኛው የዶቼ ቬለ ዓለም አቀፍ የመገናኛ ብዙኃን መድረክ ታዳሚዎች ከሚመክሩት ርዕስ አንዱ ነው። እስከ ሮብ በሚቆየው ጉባኤ ጎን ለጎን አርባ አውደ ጥናቶች ይካሄዳሉ። ዲጂታል ቴክኖሎጂ የዓለም አቀፉን ግንኙነት እንዴት ይቀይራል እና ኢንተርኔት አላግባብ ለጽንፈኞች ፕሮፖጋንዳ መዋሉን እንዴት መከላከል ይቻላል የሚሉት ጥያቄዎች በመድረኩ መልስ ከሚፈለግላቸው ጥያቄዎች ጥቂቶቹ ናቸው።